በኦሮሚያ ክልል ምስራቅ ጉጂ ዞን ሰባቦሩ ወረዳ የቀንጥቻ ቀበሌ ነዋሪዎች ዛሬ ብዙ ሰው የተሳተፈበት ሰላማዊ ሰልፍ አድርገዋል። ጥያቄዎቻቸው ከአካባቢ ጥበቃ የልማት ተጠቃሚነትና የሥራ ዕድል ጋር የተያያዙ መሆናቸውን ነዋሪዎችና የወረዳው አስተዳዳሪ ለቪኦኤ ገልጠዋል። ሶሎሞን አባተ ዝርዝሩን ይዟል። በኢትዮጵያ ግዙፉ የታንታላይት ክምችት ያለበት በምስራቅ ጉጂ ዞን ሰባ ቦሩ ወረዳ ውስጥ የሚገኘው የቀንጥቻ ቀበሌ ነዋሪ ዛሬ አደባባይ የወጣው ለብዙ ዓመታት በተለያዩ አጋጣሚዎች ይነሱ የነበሩ የመጣኔ ሀብት የአካባቢ ደኅንነትና የመብት ጥያቄዎችን ይዞ ነው። የኦሮምኛ ዝግጅት ክፍል ባልደረባዬ ነሞዳ እንዲ ማምሻውን ያነጋገራቸው የአካባቢው ነዋሪ ፋብሪካው ምንም እንዳልጠቀማቸው ነው የሚናገሩት። ቆንጅሩ ወርሻ ዳበታ ታንተ ለመቀንዲቻ ጅረም ትኮት ጅራ የቀንጥቻ የታንታላይት ማምረቻ ፋብሪካ ወደ ሶስት አስርት ዓመታት ለሚጠጋ ጊዜ ስራ ላይ ቢሆንም ለአካባቢው የስራ እድል እንኳን ካለመክፈቱ በተጨማሪ የአካባቢ ብክለትም እያደረሰ መሆኑን አመልክተዋል። ነዋሪው በዛሬው ሰልፍ ላይ የወጣው ሰው በብዙ ሺዎች የሚቆጠር ሰው መሆኑን ነዋሪው ተናግረዋል። ይህንኑ የሰውን ጥያቄ ይዤ ወደ ሰባ ቦሩ ወረዳ አስተዳዳሪ ወደ አቶ ጌታቸው ቅጦ ደውዬ ነበር። ሰልፉን አይተውት እንደሆነ ጠየኳቸው ከኋላ ደርሼ ህዝቡን አነጋግራለን ሰልፈኛውን ነው ያነጋገሩት አዎ ደርሼበታለሁ እርስዎ ግን እዛ ሰልፉን አላዩም አልተገኙም ሰልፉ ላይ አይቼዋለሁ። ሰልፉ ካለቀ በኋላ ነው ደረስኩኝ። ምን ያህል ሰው ይሆን ነበር ለዚህ ሰልፍ የወጣው ዛሬ? በትክክለኛ ሰላማዊ ሰልፍ ጥያቄ ስላልቀረበልን የሰልፈኛ ቁጥር ይሄ ነው ማለት መረጃውን አላስኩም። ግን በግምት ሲያስተውሉት ብዛት ያለው ሰው ነው የመጣው? አዎ ብዛት አለ ሰው ነው አለ። በሺዎች የሚቆጠር ይሆናል የተሰበሰበው ሰው? ያው በዛ እንኳን ባይሆን ያው ሰው ብዛት አለው እንጂ በሺ የሚቆጠር አይደለም። ምንድን ነበር ጥያቄያቸው ለመሆኑ? እዚያ አካባቢ ያለውን የቀንጥቻ የታንታለም ዶሎማይት እና መርቶ ወርሽንትን አለ እዚያ ያለው ፋብሪካ ያው ከዚህ ፋብሪካ ተጠቃሚ አልሆንም። በተለይ እዚ አካባቢ ያለ የሆነ ዲጋ አለ። ዲጋውን ልባት ካልተፈለገ ያው ሊጎዳ እንችላለን ብለው ጥርጣሬ ነው። ተጠቃሚ አልሆንም ሲሉ ምን ማለታቸው ነው? ምን አይነት ጥቅም ነው ጥያቄያቸው፣ ፍላጎታቸው? ዲጋው ወርቅ የምመረትበት ወርቅ የምታጠብበት፣ ታንታ ላይ ከዚያ ማመጦት በአጠቃላይ ማዕድን የምታጠብበት ዲጋ አለ ድንገት ይደረመስና ሊጎዳን ይችላል ከምል አንጻር ነው። ከቀርጣሪ አኳያ ነው እንትን ስል የነበረው ግን ወርቅና እና ታንታላይት እዛ አካባቢ ከረጅም ጊዜ ጀምሮ ሲመረት ይታወቃል እና እንደዚህ አይነት እንቅስቃሴ ኖሮ ያውቃል። ቆንጥቻ ማለት ያው ይበልጥ ታንታለም እና ዶሎማይት ነው የሚመረተው እና አሁን ነው የሰማሁት ዛሬ ነው ሰላማዊ ሰልፍ እዛ አካባቢ የሰማሁት። ይሄ አካባቢ ከሻኪሶ ምን ያህል ይርቃል? አርባ ስድስት ኪሎ ሜትር አካባቢ ነው። ከሻኪሶ ወይም ከለገደንቢ ማለት ነው? አዎ። ለመሆኑ እዛ ሻኪሶ ወይም ለገደንቢ ላይ ወርቅ በሚመረትበት ጊዜ ሜርኩሪ ጥቅም ላይ ይውላል? እንዲ አሁን እርሶ መቼም የወረዳው አስተዳዳሪ ኖትና አንዳንድ ነገሮችን በቅርብ ሳይከታተሉ አይቀሩም። ብዙ ጊዜ ወርቅ ለማምረት ሜርኩሪ ጥቅም ላይ ይውላል እና ይሄንን እርሶ ያውቃሉ ይከታተላሉ? ጥንትቻ ከዚህ ጋር የተያያዘ አይደለም እሺ ከመርኩሪ ኬሚካል ጋር የተያዘ አይደለም እሺ። ልትል መረጃቸው በምን እንደሚያመርቱ ከፋብሪካው ውስጥ ሰራተኞች ወይም ኃላፊዎች መቀበል ይችላሉ። ግን አሁን ለጉዳት ያጋልጠናል የሚሉት ምንድን ነው ታዲያ? ታንታለም የምመረትበት ወር የምታጠብበት ውሃ አለ ዲጋ ግድብ ነገር ነው። አዎ እሺ። ለዚያ ይሄ ግድብ ጎደናል የስጋት ነው። ከስጋት ቶሎ እልባት ወይ ቦታ እንዲቀይርና እንዲሰራ ይሄ ዲጋ ሞልቶ እንዳይደረመስ ስጋት ነው። ቅድመ ማስጠንቀቂያ ህዝቡ ይሄ ነገር አንሱልን ነው በዛ አካባቢ የሀገሩም ሰው በባህላዊ መንገድ ወርቅ ያመርታል። ይሄ ይታወቃል። አሁን ያ እንቅስቃሴ ያ የምርት ሁኔታ አለ። ሰው እድል አለው አምርቶ ተጠቃሚ የሚሆንበት ከራሱ ማዕድን። ያው አካባቢያችን እና ወረዳችን በማብረት በማዕድናት ማምረት ስራ ላይ የተሰማራ በማህበራት ተደራጅቶ የሚሰሩት አሉ። እንዲሁም ይህኛው ፋብሪካ ታንተ እና ዶሎማይትን ያመርታል። ያው በአጠቃላይ በወረዳችን ብዙ አይነት የማዕድን ይመረታል። ለመሆኑ እርሶ መልስ ሰጥተዋል። ለዛሬው ሰልፍ የህዝቡ ቅሬታ ከዲጋው አንጻር የሚነሳውንም በትክክለኛ ዜና ከሚመለከታቸው አካል ጋር ተባብረን በመስራት የጀመርነው ስራ አለ። ይሄ ዲጋ እንድሰራ የፋብሪካ ሰራተኞች ወይም ካምፓኒ የባጀት እጥረት ነበረብን ብሎ ሲያነሱ የነበሩትን በአሁኑ ጊዜ ባጀት አግኝተናል ብሎ የነገሩን ስለሆነ በሂደት መርሲ ልባት ያገኛል ብሎ እየጠበቅን ያለ ነው። እንደ መንግስትም ከካምፓኒም ጋር ፈቀንጅት እየሰራን ስለሆነ እና ህዝቡን ያነሳን ቅራኔ አቅርበን ለካምፓኒው በቅርብ ጊዜ ውስጥ እንሰራለን እልባት እንፈልጋለን ብሎ የያዙት ነገር ነው መስለኝ። እንደ መንግስትም ይህንን ነገር ተከታትለን እናስፈጽማለን። እርስዎ እንደ ወረዳው አስተዳዳሪ የሰውን ጥያቄ ሲመለከቱ፣ ጥያቄው ፍትሐዊ ነው፣ ትክክለኛ ጥያቄ ነው። ሰው ይዞ አደባባይ እየወጣው ይሄ ትክክለኛ ጥያቄ እንዳለን መጀመሪያ ትክክለኛ ሰላማዊ ሰልፍ መሆኑን በደብዳቤ አሳውቀን መውጣት ነበረባቸው። ግን ያው ህዝብ ቅናታ ትክክለኛ ምላሽ የምፈልገውን ለይተን ከምንመለከተው አካል ጋር ተባብረን መመልስ ማግኘት እንዳለባቸው ይህን ቅሬታ የፈጠረው ነገር ምንድን ነው ብለን እንዲያሳድር ለይተናል። እሱ ነገር ከምመለከታቸው አካል ጋር ቅሬታ እንዳይፈጠር ምላሽ እንዲያገኝ ጠንክረን መስራት እንዳለብን የጀመርነው ነገርም ስላለ ይሄ ነገር የልባት ያገኛል ብለን የያዝነው ነገር አለ። ግን አቶ ጌታቸው አሁን የጠየቅኩት እኔ ሰልፉ ህጋዊ ነው ወይ ወይስ ህጋዊ አይደለም ወይ? አይደለም ጥያቄ በማንኛውም መልክ ይሁን ሰው ጥያቄውን ይዞ ወጥቷል። በሰልፍም ይሁን እርስ በራሱ እየተነጋገረም ይሁን በምንም መንገድ የሆነ ጥያቄ ሰው ውስጥ መቼም ይብላላል። ይሄ ጥያቄ በመሰረቱ ትክክል ነው ወይስ ትክክል አይደለም ነው ጥያቄ። እርሶ መቼም የዛ አካባቢም ነዋሪ ኖት፣ የወረዳም አስተዳዳሪ ኖት። እርሶ አ እሺ፣ እና አሁን እያልኩ ያለው ዲጋው የህዝብ ጥርጣሬ ነው፣ ቅሬታ ፈጥረዋል። አው ነው ይሄ ዲጋ ከጥያቄያቸው ትክክለኛ ስለሆነ ከመመለከታቸው ሰዎች ጋር ከካምፓኒ ኃላፊዎች ጋር ሄደንም የጀመርነው ነገር መዋየት ህዝብ ቅሬታ እየፈጠረ ስለሆነ ይሄ ዴዳ ይታሰብበትና እልባት ያገኝ ብለን ጀምረናል። ከዚህ ቀደም ራሱ ሰው ስጋት ካለው ጥያቄው ትክክል ነው ካሉ የሰው አስቸኳይ መፍትሄ የሚያስፈልገው ነው። ሀያ ሰባት ዓመት ሙሉ በዚህ ችግር ውስጥ የቆየ ሰው አሁን ጥያቄውን ይዞ አደባባይ ሲወጣ ምን ያህል ጊዜ ከዚህ በኋላ ይጠብቃል? ብዙ ጊዜ ኢትዮጵያ ውስጥ እየተጠና ነው በላይ አካላት አሳውቀናል እና የመሳሰሉ ነገሮች እየተባሉ ሲጓተቱ ነው የሚታወቀው። ብዙ ነገሮች አይደለም ሀያ ሰባት አመት ችግር ፈጥረዋል ሳይሆን በሀያ ሰባት አመት ቆይቷል። በህይወት ይሄ ፋብሪካ የፋፍሪካውን እድመን አልኩ እንጂ ይሄዲጋ ወጥቶ እንትን ችግር አሁን ስጋት መፍጠር ከጀመረ እየሞላ ጎርፍ አንስ ህዝቡን ከተማውን ስጋት ሊሆን ይችላል በማለት አሁን ስራው ተጀምረዋል። እነዚህ አሁን ጥናት የጀመሩት ዳሙን እንዴት መቀየር እንደሚችሉ ጥናት አጥንቶ ለመንግስት እንዳቀርቡ ሄደዋል። ምላሽ ነው የምንጠብቀው። አሁን ይህና ብዙ ጊዜ ይሰጋል ብዬ አላምን ነው። ግን ከድርጅቱ ጋር ጠንክረ መስራት አለብንና የህዝቡን ቅረታ መመለስ አለብን የምል ነው አቋም ነው አለ ነው አቶ ጌታቸው። ለመሆኑ ዛሬ የወጣው ሰው ሌሎች ያነሳቸው ጥያቄዎች አልነበሩም? ከመብት ጋር የተያያዘ ከጸጥታ ጋር የተያያዙ ጥያቄዎችን አላነሱም? ወጣቶች አካባቢ ወጣቶች የስራ እድል እንዲፈጠርልን እንፈልጋለን የምለው ነገር ጥያቄዎች አለበት አቶ ጌታቸው ቅጦ የሰባቦሩ ወረዳ አስተዳዳሪ እጅግ በጣም አድርጌ አመሰግናለሁኝ ለሰጡኝ ማብራሪያ። በሰልፉ ላይ ከነበሩት መካከል ሌላኛው ነዋሪ ሰው ይዟቸው ከወጣ ጥያቄዎች መካከል የድንበር ዘለል ጥቃቶች ጉዳይንም አንስተዋል። ይሚ ዳንጋ ኦሮሚያ የናን ድንበር ዘለል ጥቃቶች ከተለያዩ አካባቢዎች ይደርሱብናል። ለምን እንዲህ አይነት ጥቃቶች ይፈጸሙብናል? ኦሮሚያ ውስጥ የሚሞተው ኦሮሞ ነው። ሰላማዊ ሰው ነው። የኦሮሚያ ፖሊስ ነው። ይህ ሁሉ ለምን ይደርስብናል? ብለዋል ሰልፈኛው ነዋሪ። የከንቲቻው የታንታላይትና ብሮማይት ፋብሪካ የመንግስት የልማት ድርጅት ነው። የዛሬው ሰልፍ የተጠናቀቀው ያለ ግጭት ነበር።